የቀድሞው የቡርኪና ፋሶ ጠቅላይ ሚኒስትር ሮጅ ማርክ ክርስቲያን ከቦሬ የሀገሪቱን ፕሬዚዳንታዊ ምርጫ አሸነፉ። በጉልበተኛ መሪ ብሌዝ ካምፓወሬ ስር የሀገሪቱ ጠቅላይ ሚኒስትር የነበሩት ከቦሬ ከአምሳ ከመቶ በላይ ድምጽ እንዳገኙ የምርጫ ባለስልጣኖች ትላንት ማታ አስታውቀዋል። ተመራጩ ፕሬዝደንት ውጤቱ ይፋ እንደተደረገ ባሰሙት ንግግር ወዲያውኑ ስራ ለመጀመር ቃል ገብተዋል። ደጋፊዎቻቸው በመንገዶች ላይ ባንዲራ ሲያውለበልቡና የመኪና ጥሩምባ ሲያሰሙ በቴሌቪዥን ታይተዋል። ዋናው የተመራጩ ፕሬዚደንት ተወዳዳሪ ዘፍሪን ዴብሬ ከ30 ከመቶ ድምፅ በታች ነው ያገኙት። ዴብሬ የምርጫ ውጤት እንደተሰማ ካፖሬን እንኳን ደስ ያሉት እንዳሏቸው የፈረንሳይ የዜና አገልግሎት ከመዲናይቱ ዋጋዱጉ ባስተላለፈው ዘገባ ገልጿል። ቡርኪና ፋሶ እንደ አውሮፓ አቆጣጠር በ1960 ዓ.ም ነጻ ከወጣችበት ጊዜ አንስቶ በአብዛኛው በጉልበት ስልጣን በያዙ አምባገነኖች ትመራ እንደነበር ይታወቃል።